ኮሜርሻል ኖሚኒስ ኃላፊነቱ የተወሰነ የግል ማህበር ለኢትዮጵያ ንግድ ባንክ የቀጠራቸው በሺዎች የሚቆጠሩ ሰራተኞች ሊሰናበቱ መሆኑ ተገለጸ። ከስራ ይሰናበታሉ የተባሉት ሰራተኞችም ከነሐሴ 25 2016 ዓ ም አንስቶ የስራ ውሏቸው እንደሚቋረጥ ኮሜርሻል ኖሚኒስ የማስጠንቀቂያ ደብዳቤ እንደሰጣቸው ለአሜሪካ ድምጽ ተናግረዋል። ሰራተኞቹ ለረዥም ጊዜ ከስራ ከሰራንበት የኢትዮጵያ ንግድ ባንክ መብታችን ሳይከበር አለአግባብ ከስራ ልንወጣ አይገባም ሲሉም ነው የተናገሩት። በሌላ በኩል የኮሜርሻል ኖሚኒስ የሰራተኞች ማህበር ደግሞ ሰባት ሺህ የሚገመቱ ሰራተኞቹ ሊሰናበቱ መሆናቸውን ገልጸው የሰራተኞቹ ጥያቄ በአግባቡ ካልተስተናገደ ጉዳዩን ወደ ፍርድ ቤት እወስደዋለሁ ሲል አስጠንቅቋል። የሚሰናበቱት ሰራተኞች ሰባት ሺህ ሳይሆኑ ሁለት ሺህ አምስት መቶ መሆናቸውን የገለጸው ኮሜርሻል ኖሚኒስ ማህበር በበኩሉ ጉዳዩ በኢትዮጵያ ንግድ ባንክን እንደማይመለከት ጠቅሶ የባንኩ ሁለት የስራ መደቦች በመታጠፋቸው በቦታው ተመድበው ሲሰሩ የነበሩ ሁለት ሺህ አምስት መቶ ሰራተኞች የስራ ውላቸው ይቋረጣል ሲል ተናግሯል። እነዚህን ሰራተኞች ወደ ሌሎች ደንበኞች ለማዛወር እየሰራ መሆኑንም ለአሜሪካ ድምጽ ጨምሮ አስታውቋል። ስለ ጉዳዩ ከኢትዮጵያ ንግድ ባንክ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። የዘገባውን ዝርዝር ጉዳይ የሚያሰማን ገብረ ሚካኤል ገብረ መድህን ነው። በኢትዮጵያ ከሶስተኛ ወገን አገልግሎቶችን በመውሰድ ሰራተኞችን ቀጥሮ በማስተዳደር የሚታወቀው ኮሜርሻል ኖሚኒስ ኃላፊነቱ የተወሰነ የግል ማህበር በኢትዮጵያ ንግድ ባንክ በደንበኞች መስተንግዶና በመዝገብ ቤት የስራ መደቦች ላይ ቀጥሮ ሲያሰራቸው የነበሩትን በሺዎች የሚቆጠሩ ሰራተኞቹን ከመጪው ነሐሴ 25 ቀን 2016 ዓ ም ጀምሮ ከስራ ሊያሰናብት እንደሆነ ተሰምተዋል። የኮሜርሻል ኖሚኒስ የሰራተኞች ማህበር ባለፈው ሳምንት ቅዳሜ ነሐሴ 18 ቀን 2016 ዓ.ም በጠራው የውይይት መድረክ ላይ የተገኙ ሰራተኞች ግን በኢትዮጵያ ንግድ ባንክ ከነበረው ስራችን አላግባብ ልንሰናበት አይገባም ሲሉ ቅሬታቸውን ገልጸዋል። በባንኩ በደንበኞች አገልግሎት የሥራ መደብ ላይ ተቀጥራ ላለፉት ስድስት ዓመታት ማገልገሏን የምትናገረው ትዕግሥት ሂጃቦ ውሳኔው ትክክል አይደለም ስትል ትቃወማለች። ምንም ባላወቅ ነው ከስራ መባረራችን። በጣም ተሰምቶናል። እንደገና ጓደኞቼ ያሉ ብዙ ኔ ስር ቤት ተከራይተው ብቻቸው የሚኖሩ አሁን ራሱ አሳስቧቸዋል። ስሟን ያልገለጸች ሌላ ሰራተኛም ለባንኩ እድገት ትልቅ አስተዋጽኦ አድርገናል፣ በዚህ መልኩ ልንሸኝ አይገባም ትላለች። በንግድ ባንክ ላይ በኮሜርሻል ኖሚሪስ ቢያንስ አስራ ሁለት አመት እና ከዛ በላይ እየሰራን ሰዎች አለን። ያንን ስንሰራ ለድርጅታችን እኛ ለባንኩ የጀርባ አጥንት ነን ማለት ይቻላል። ባላሰብነው ሰዓት እንደዚህ በመሆኑ በጣም ተሰምቶናል። በውይይት መድረኩ ላይ የተገኙት የኮሜርሻል ኖሚኒስ የሰራተኛ ማህበር ፕሬዚደንት አቶ ባህሩ መለሰ በኢትዮጵያ የንግድ ባንክ ከነበረው ስራቸው የሚሰናበቱት በመላ ሀገሪቱ በደንበኞች አገልግሎትና በመዝገብ ቤት ተመድበው ሲሰሩ የነበሩ ወደ ሰባት ሺህ የሚገመቱ ሰራተኞች መሆናቸውን ለአሜሪካ ድምፅ ገልጸዋል። የሚሰናበቱት ሰራተኞች ሁሉም ሴቶች ናቸው የሚሉት ፕሬዚደንቱ የሰራተኞቹ ስንብት መነሻ የኢትዮጵያ ንግድ ባንክ ከኮሜርሻል ኖሚኒስ ጋር የገባውን የአገልግሎት ውል በማቋረጡ እንደሆነ ተናግረዋል። ኢትዮጵያ ንግድ ባንክ በራሴ ሰራተኞች አሰራለሁ ነው የሚለው። እኛ ደግሞ ስራው እያለ ሰራተኞች ሊባረሩ አይገባም። የስራ መደቡ አልተነሳም። አሁን ስም የመቀያየር ሰራተኛ የመቀያየር ጉዳይ እንጂ የስራ ፊልዱ ስላለ እነኚህ ሰራተኞች ባንኩ በድጋሚ ይህን ነገር አይቶ ወደ ስራ ገበታቸው እንዲመለሱ ባንኩ ሊያስቡበት የሚገባ ነገር ነው። ኮሜርሻል ኖሚኒስ በበኩሉ ከሥራ የሚሰናበቱት ሠራተኞች ብዛት 7000 ሳይሆን 2500 መሆኑን ገልጿል። የድርጅቱ የቢዝነስ ኦፕሬሽን ዲሬክተር አቶ ገብረ ሕይወት ጌታሁን ለአሜሪካ ድምፅ በሰጡት ቃል ደንበኞቻችን የሥራ መደቦቻቸውን ሲያጥፉ አሊያም ለሦስተኛ ወገን የሰጡትን አገልግሎት መልሰው በራሳቸው ሠራተኞች ለመሸፈን ሲወስኑ ከእኛ ጋር የገቡትን ውል የማቋረጥ መብት አላቸው ብለዋል። ተቋማቱ ከእኛ ጋር የገቡትን ውል ሲያቋርጡ እኛም ከሰራተኞቻችን ጋር የገባነውን ውል እናቋርጣለን ይላሉ አቶ ገብረ ሕይወት። በዚህ መሠረት የኢትዮጵያ ንግድ ባንክ ቀደም ሲል በኮሜርሻል ኖሚኒስ ሲያሰራቸው የነበሩ ሁለት የሥራ መደቦችን ማጠፉን አቶ ገብረ ሕይወት ጠቅሰው እኛም የሠራተኞችን የሥራ ውል አቋርጠናል ሲሉ አስረድተዋል። የሎቢና የፋይል ኦፕሬተር ተጠንቶ አያስፈልግም አሁን ባለው አሁን ከተደረሰበት ሁኔታ አንጻር ታጥፏል ማለት ነው። የስራ መደብ መታጠፍና ቅነሳ ይለያያል። ቅነሳ ማለት ካለው ሰራተኛ ላይ መቀነስ ነው። ይሄ ደግሞ የስራ መደቡ ታጠፈ ማለት ነው። ይህ ሲታጠፍ እኛ ደግሞ አማራጮችን እየፈለግን መመደብ ነው። ኮሜርሻል ኖሚኒስ ለሰራተኞቹ በሰጠው የማስጠንቀቂያ ደብዳቤ ላይ ግን የኢትዮጵያ ንግድ ባንክ በሶስተኛ ወገን ሲያሰራቸው የነበሩትን ሁለት የስራ መደቦች በራሱ የውስጥ ሰራተኞች መሸፈን እንደሚፈልግ ማሳወቁን ያመለክታል። የአሜሪካ ድምፅ የውሳኔውን ትክክለኛ መነሻ ለማወቅ ከኢትዮጵያ ንግድ ባንክ የሥራ ኃላፊዎች አስተያየት ለማግኘት ያደረገው ጥረት አልተሳካም። የኮሜርሻል ኖሚኒስ የሠራተኛ ማኅበር አባል የሆነበት የኢትዮጵያ የቱሪዝምና ሆቴሎች ኢንዱስትሪ ፌዴሬሽን በበኩሉ ኑሮ በከፋበት በዚህ ጊዜ ሠራተኞች ሊሰናበቱ አይገባም፣ ውሳኔውን እንቃወማለን ብለዋል። በውይይት መድረኩ ላይ የተገኙት የፌዴሬሽኑ አመራሮች ውሳኔው በተለይም ሴቶችን ለከፋ ችግር የሚዳርግ እንደሆነ ጠቁመው ትክክለኛ መነሻውንም እናጣራዋለን በማለት ገልጸዋል። አቶ ካሳ ቢሰጥ የፌዴሬሽኑ የኢንዱስትሪ ግንኙነት መምሪያ ኃላፊ ናቸው። ስምምነታቸው ምን ይላል? የሲያረጉስ መነሻ ያደረጉት ምንድን ነው? በትክክልስ ኮመርሻል ባንክ በራሱ ሰራተኞች የስራ መደብ ለማሸፈን ታስበው ነው አይደለም የሚለውን በርካታ ጉዳዮች እንደ ፌዴሬሽን ከማኅበሩ ጋር በጋራ ሆነን የሚሰራበት ሁኔታ ይኖራል። ሰራተኞቹ የሚያነሱት ሌላው ጥያቄ ከአገልግሎት ክፍያ ጋር የተያያዘ ነው። ኮሜርሻል ኖሚኒስ ኃላፊነቱ የተወሰነ የግል ማህበር የአገልግሎት ክፍያ የሚገባቸው ከአምስት ዓመት በላይ ያገለገሉ ሰራተኞችን ብቻ ነው ማለቱ ቅሬታን አስነስተዋል። ይህም ውሳኔ ቢሆን ተቀባይነት የለውም ይላሉ የሰራተኛ ማህበር ፕሬዝደንቱ አቶ ባህሩ መለሰ አሁን በቅርቡ ተወያይተናል። ጥሩ ደረጃ ላይ ለውጥ አለ። በኮሜርሻል ኖሚኒስ በኩል ያለ ለውጥ አለ። ለውጡ ምንድን ነው? ጠርቶ አወያይቶን ለሰራተኞቹ ባለው ክፍት ቦታ ስራ እንዲቀጠሩ እድገት እንዲያገኙ የማድረግ ስራ እየሰራ ነው የሚገኘው። አንድ ያልተስማማ ነው ምንድን ነው? ከአምስት ዓመት በታች ያሉትን አንከፍልም ብለዋል። ያ ህግ የሚወስኑ ይሆናል ማለት ነው። የኮሜርሻል ኖሚኒስ የቢዝነስ ኦፕሬሽን ዲሬክተሩ አቶ ገብረ ህይወት በበኩላቸው ደንበኞቻችን ውላቸውን ሲያቋርጡ እኛም ሰራተኞቻችንን በአዋጁ መሰረት የሚገባቸውን ጥቅማ ጥቅም ሰጥተን እንሸኛለን ብለዋል። አዋጁ ግን የውል ዘመኑ ሳያልቅ ለሚቀነስ ሰራተኛ እንጂ የውል ዘመኑ አልቆ ለሚሰናበት ሰራተኛ የአገልግሎት ክፍያ እንዲፈጸም አያስገድድም ባይ ናቸው። በኢትዮጵያ ንግድ ባንክ መድበን ስናሰራቸው የነበሩትን ሰራተኞች በአዋጁና በሰራተኛ ማኅበሩ ሕግ መሰረት የሚገባቸውን ጥቅማ ጥቅም ሰጥተን ነው የምናሰናብታቸው የሚሉት ኃላፊው ሰራተኞቹ የተቋማችን የሥራ ባህል የሚያውቁና ልምድም ያካበቱ ስለሆኑ መልሰን ወደ ሌሎች ደንበኞች እንመድባቸዋለን በማለትም ገልጸዋል። እነዚህን ሰራተኞች በሌሎች ስራ መደቦች የመመደብ ሁኔታ ነው የሚኖረው ማለት ነው። አዲስ ቅጥር አንቀጥርም። እነዚህን ሰራተኞች በምናገኛቸው ቦታዎች ሪዲፕሎይ የማድረግ ወይም የመመደብ ስራ ነው እየሰራን ያለ ነው ማለት ነው እና በአብዛኛው ግን የማረጋግጥልህ ነገር በአሁኑ ሰዓት ባንኩም ላይ ሌሎች አማራጮች ስላሉ በዛ እንደገና የመመደብ ስራዎችን እየሰራን ነው። ይሄ ነው ብዬ በግልጽ ባላስቀምጥልህም፣ ባጠረ ጊዜ ውስጥ ግን ሰራተኞቹ እየተመደቡ የሚመጡበት ሁኔታ ነው ያለው። ኮሜርሻል ኖሚኒስ ኃላፊነቱ የተወሰነ የግል ማህበር ለተለያዩ የመንግስትና የግል ተቋማት ሰራተኞችን ቀጥሮ ከማስተዳደር በተጨማሪ የተወሰኑ የተቋማቱን አገልግሎቶች በኮንትራት መልክ ተረክቦ እንደሚያስተዳድርም ይገልጻል። ድርጅቱ በአርባ ተቋማት ውስጥ ቀጥሮ የሚያሰራቸው ወደ 45000 የሚደርሱ ሰራተኞች ሲኖሩት ከእነዚህ ውስጥ 34000ዎቹ በኢትዮጵያ ንግድ ባንክ ውስጥ ይሠራሉ። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ